የዲሞክራቶችም ሆነ የሪፐብሊካኑ ፓርቲዎች ተቀዳሚ ስራ የሀገሪቷን ዜጎች መብት ማስጠበቅ ነው ያሉት ፕሬዝዳንት ዶናልድ ትራምፕ የሀገራቸውን ፖሊሲና የተገኙ ውጤቶችን ያመላከተ ንግግር ነበር ያሰሙት። በሜክሲኮ በኩል አድርገው የሚመጡ ስደተኞችን ለመከላከል አሁንም ግንቡ እንዲገነባ ፍላጎት እንዳላቸው ገልጸው ለህጋዊ ስደተኞች ያላቸውን ከበሬታ ሳይገልጹም አላለፉም። የዜጎቻችንን ህይወትና ኑሮን ለመጠበቅ የስደተኞችን ስርዓት የማስከበር የሞራል ግዴታ አለብን። ይህም የሀገራችንን ህግ አክብረው ለሚኖሩ በሚሊዮኖች ለሚቆጠሩ ስደተኞችን መብት መታገልን ይጨምራል። ህጋዊ ስደተኞች ወደ ሀገራችን በመምጣት ለህብረተሰባችን እድገት መለኪያ የሌለው አስተዋጽኦ እያበረከቱ ይገኛሉ። ከምን ጊዜውም በቁጥር የበለጡ ዜጎች ወደዚች ሀገር እንዲመጡ ፍላጎት አለኝ። ነገር ግን ሲመጡ በህጋዊ መንገድ መሆን አለበት። ህገወጥ ስደተኞችን ለመከላከል በሜክሲኮ ድንበር ላይ ግንብ ለመገንባት በዲሞክራቶቹ ተቃውሞ በጀት በመከልከላቸው የፌዴራል መንግስቱ መስሪያ ቤቶች ተዘግተው ነበር። በዚህም የተነሳ የምጣኔ ሀብቱ መቀዛቀስ ታይቶበታል። በታክሲ ሾፌርነት የሚተዳደሩት የዲሲ ነዋሪው ሻለቃ ንጋቱ ባህሩ አስተያየት አላቸው። ገበያ የለም፣ ስራ የለም፣ ተዘግቷል። እኔ አሁን እንደ ታክሲ ሾፌር ነው የሚያወራ እንደ ምሳሌ የሚነግሪኝ አሁን መስሪያ ቤቱ ተከፍቶ ራሱ ትክክለኛ መስመር ላይ ገብቶ የመንግስት ስራ እየተሰራ ስለ አይደለ ብዬ ነው የማምነው። ምክንያቱም ለእኔ ተሳፋሪ የለም። ተሳፋሪ የሚኖረው መንግስት መስሪያ ቤቶች በሙሉ ክፍት ሆኖ ሲኖሩ የዓለም አቀፍ ቱሪስቶች ወደዚህ ከተማ ሲመጡ ከመላው ዓለም ማለት ነው ከሁሉም አይጉራት ሲመጡ ነው። ሁለተኛ አሜሪካኖች ራሳቸው ከሀምሳ ስቴቶች ወደዚች ከተማ ለመጎበኘት ይመጣሉ። ስንስም ጭምር ነው የጠፉት እና እኔ ተሳፋሪ በማጣት በእኔም ሆነ በማስተዳድራቸው ቤተሰቦች ላይ ከባድ ተጽዕኖ ነው ያሳደር። ማስተምራቸው ልጆች አሉ፣ የቤት ኪራይ አለ፣ ሌሎች ሞርጌጆች አሉ እና ከዚህ አንጻር ከባድ ጉዳት ነው የደረሰ። አሁን ሁለተኛ የሚዘጋ ከሆነ ጭራሽን የባሴ ነገር ነው የሚመጣው እና ከእነሱ ንግግሮችም ይህንን እልባት የሚሰጡ መንገድ ከተከተሉ ጥሩ ነው፣ ካልተከተሉ ግን ጉዳቱ ከባድ ነው። የፕሬዚዳንቱን ንግግር አስመልክቶ በቺካጎ ሀርፐር ኮሌጅ የምጣኔ ሀብት መምህርና የወቅታዊ ጉዳዮች ተንታኙ ፕሮፌሰር ጌታቸው በጋሻውም ለዲደብሊዩ ሀሳባቸውን አጋርተዋል። ፕሬዚደንቱ በፓርቲያቸውን ውስጥ ያላቸው ድጋፍ ይህን ያህል ነው ብሎ የሚያመረቃ ባይሆንም በአሜሪካ ህዝብ ደረጃ በሳቸው ማህደር ላይ ያለው እምነት በጣም የተሸረሸረበት ጊዜ መሆኑ የፌዴራል መንግስት ቢሮዎች ለሰላሳ አምስት ቀን ተዘግተው የነበረበትና ይህ በዚህ ምክንያት ኢኮኖሚው ላይ ችግር ደርሷል። የፌዴራል መንግስት ሰራተኞች ብዙ ተጎድተዋል። አሁንም ይሄ በቀጠሮ ያለ ጉዳይ ነው እንጂ የተፈታ ባለመሆኑ ይሄን ሚል የህዝብ ጉጉት ሁሉ አለ እና በእንደዚህ ከቀጠለ በሀገሪቱ ኢኮኖሚ ላይ ሊመጡ የሚችሉ ችግሮችን እንደዚሁ የመፍራት ሁኔታ አለ። ፕሬዝዳንት ትራምፕ እሳቸው ወደ ስልጣን በመምጣታቸው ከሰሜን ኮሪያ ጋር ያለው ግንኙነት መሻሻልን አጉልተው ተናግሯል። ለተባበሩ መንግስታት ድርጅት የሚደረገውን በጀት መቀነስ፣ ከሩሲያ ጋር ያለውን አለመግባባት፣ የፍልስጤምና እስራኤል ጉዳይ እንዲሁም ከቻይና ጋር ያለውን የንግድ ውዝግብ እምብዛም ሳይጠቅሱት አልፈዋል። ለዲደብልዩ ዘገባ መክብብ ሸዋነኝ ከዋሽንግተን ዲሲ